የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ሰላም ጤና ይስጥልኝ። እንደምናምሽታችኋል የጋቢና ተከታታዮች የዕለተ ረቡዕ ሚያዝያ 28 2013 ዓ ም ምሽት ዝግጅታችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ስርጭቱን ጀመረ። በምሽቱ ዝግጅታችን አንዲት ስራ ፈጣሪ የሆነች ወጣት እናስተዋውቃችኋለን። እኔም አገሬ ላይ ፓውደር አለ በአመጣ ማጥፋት የሚችል पहला चौथा खाना लेने जी खाता खाने में लंबा कर है तो वो दिखने है तो क्या እንግዳችን ዮርዳኖስ ጎሽ ትሰኛለች። በስራዎቿ ዙሪያ ያደረግነው ቆይታ በምሽቱ ይቀርባል። የኮሮና ቫይረስ በሕንድ እያደረሰ ያለውን እልቂትና ሌሎች ወቅታዊ ጉዳዮችን የሚዳስሱ የሀገር ውስጥና የውጭ ዘገባዎችንም ማሰናድተናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። ሰሞኑን በድንገተኛ የልብ ህመም ማረፋቸው የተነገረው የአማራ ክልል የቀድሞ ፖሊስ ኮሚሽነር አበረ አዳሙ የቀብር ስነ ስርዓት ዛሬ በባህር ዳር ፈለገ ቅዱስ ጊዮርጊስ ካቴድራል መቃብር ተፈጽሟል። የኮሚሽነር አበረ አዳሙ አስክሬን ያረፈው የፌዴራል የክልል ከፍተኛ አመራር አባላት፣ የሀገር መከላከያ ሰራዊት፣ የክልሉ ከፍተኛ የፖሊስ መኮንኖችና አባላት፣ ወዳጅ ዘመዶቻቸውና ቤተሰቦቻቸው በተገኙበት የቀብር ስነ ስርዓት ነው። ኮሚሽነር አበራዳሙ አዳሙ ባለትዳርና የሁለት ወንድ ልጆች አባት ነበሩ። ዘገባውን ያደረሰችን አስቴር ምስጋኗ ናት። የኢትዮጵያ ፓርላማ ህወሀትና ሸልኔ ብሎ የጠራው ቡድን ስለ ሽብር የወንጀል ድርጊት የተሰጠውን ትርጓሜ አሟልተው መገኘታቸውን በመግለጽ በሽብርተኛነት እንዲፈረጁ የሚኒስትሮች ምክር ቤት ያቀረበለትን የውሳኔ ሀሳብ ዛሬ ባካሄደው መደበኛ ጉባኤ አጸደቀ። እስካሁን ድረስ ግን በሽብርተኝነት ከተፈረጁት ድርጅቶች የተሰማ ምላሽ የለም። ዘገባውን ያደረሰን ዮናታን ዘብዴዎስ ነው። የተባበሩት መንግሥታት ድርጅት በኢትዮጵያ ሰብአዊ እርዳታ ለሚያስፈልጋቸው የሚውል 65 ሚሊዮን ዶላር መመደቡን አስታወቀ። ከዚህ ውስጥ 40 ሚሊዮን ዶላሩ በትግራይ ክልል ለሚካሄደው የረድኤት እንቅስቃሴ የሚውል መሆኑን ተገልጿል። የፖሊስ ባልደረቦች ባለፈው ሰኞ ሌሊት ወሰዱ በተባለው እርምጃ አዲስ አበባ የሚገኘው የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ መኖሪያ ቤት በር ሰብረው መግባታቸውና የጥበቃ አባላቱን ትጥቅ አስፈትተው በቁጥጥር ስር መዋላቸውን የአቶ ዳውድ ከፍተኛ አማካሪ የሆኑት ዶክተር ሽጉጥ ገለታ ለአሜሪካ ድምጽ ገለጹ። አድራጎቱን ህገ ወጥ ነው ሲሉ ዶክተር ሽጉጥ ኮንነዋል። ከመጋቢት 28 2013 ዓም ጀምሮ ከመንግስት ይሁን ከሌሎች የህግ አካላት በይፋ ባልተነገረ የቁም እስር ላይ እንደሚገኙ የሚነገረው አቶ ዳውድ ኢብሳ በመንግስት የተመደቡላቸው ጠባቂዎች በመነሳታቸውና አጠገባቸው ሆነው የሚረዷቸው ሰዎችም በፖሊስ ተወስደው ቡራዩ ፖሊስ ስር የሚገኙ በመሆናቸው እንዲሁም ሰዎች ከውጭ እንዳይገቡ በመከልከላቸውና የግንኙነት መስመሮች በመቋረጣቸው የሊቀመንበሩ ህይወት አደጋ ላይ ነው ሲሉ ዶክተር ሽጉጥ ገለታ ለአሜሪካ ድምጽ በሰጡት አስተያየት ስጋታቸውን አስታውቀዋል። በአቶ ዳውድ መኖሪያ ቤት ላይ እርምጃውን የወሰዱት የአዲስ አበባ ፖሊስ አባላት እንደሆኑ የኦነግ መሪዎችም ተናግረዋል። ከፖሊስና ከመንግስት ባለስልጣናት ምላሽ ለማግኘት በተከታታይ ቀናት ያደረግነው ሙከራም ሳይሳካ ቀርቷል። ዘገባውን ያደረሰን የአፋን ኦሮሞ ዝግጅት ባልደረባችን በፈቃዱ ሞረዳ ነው። ህንድ ዛሬም ከፍተኛ እለታዊ የኮሮና ቫይረስ ተጋላጮች አሀዝ አስመዘገበች። የሀገሪቱ ባለስልጣናት የወረርሽኙ ሶስተኛ ማዕበል ሊመጣ እንደሚችልም እያስጠነቀቁ ናቸው። ይህ በእንዲህ እንዳለ ኒው ዚላንድ ከአውስትሬሊያ ኒው ሳውዝ ዌልስ ጋር ተጓዦችን በሚመለከት የደረሰችውን ስምምነት አቋረጠች። በሁለቱ መካከል ተጓዦችን በለይቶ ማቆያ መቆየት ሳይኖርባቸው እንዲጓጓዙ ያመቻቸውን ስምምነትም አቋርጣለች። ለዚህ ምክንያቱ የሳውዝ ዌልስ ሲድኒ ከተማ ነዋሪ የሆኑት ባልና ሚስት ላይ ቫይረሱ ከተገኘ በኋላ መሆኑም ታውቋል። በነዋሪዎች ላይ ቫይረሱ ሲገኝ ካለፈው ሚያዝያ መጀመሪያ ወዲህ ለመጀመሪያ ጊዜ ሲሆን ሁኔታው ክትትል እስከሚደረግበት በሚል ከዚያ የሚነሱ በረራዎችን ኒውዚላንድ ለ48 ሰዓት እንዳገደችም ተገልጿል። በሌላ ዜና በሁለት ጊዜ በሚሰጠው በፋይዘር ኩባንያ የተሰራው ጸረ ኮቪድ-19 ክትባት ሁለቱን አደገኛ የሆኑ የኮሮና ቫይረስ ዝርያዎች ላይ ጠንካራ የሆነ የተፈጥሮ መከላከያ እንደሚሰጥ አንድ አዲስ ጥናት አመላከተ። ኒው ኢንግላንድ የህክምና መጽሄት ላይ የታተመው ጥናት እንዳለው ክትባቱ ከብሪታንያ በተቀሰቀሰው የቫይረሱ ዝርያ በጽኑ መታመምን በ90 ከመቶ በደቡብ አፍሪካው የቫይረሱ ዙርያ ደግሞ እስከ ሰባ አምስት ከመቶ እንደሚከላከልም ተገልጿል። አድማጮች ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን ፕላስ 1 202 6379ን በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። የኢትዮጵያ ፓርላማ ህወሀትና መንግስት ሸኔ ብሎ የሚጠራው ቡድን ስለ ሽብር የወንጀል ድርጊት የተሰጠውን ትርጓሜ አሟልተው መገኘታቸውን በመግለጽ በሽብርተኝነት እንዲፈረጁ የሚኒስትሮች ምክር ቤት ያቀረበለትን የውሳኔ ሀሳብ ዛሬ ባካሄደው መደበኛ ጉባኤ አጽድቋል። በሽብርተኝነት ከተፈረጁት ድርጅቶች ግን እስካሁን የተሰጠ ምላሽ የለም። ውሳኔውን የተከታተለው ዘጋቢያችን ዮናታን ዘብዲዮስ ዝርዝር አለው። በሚኒስትሮች ምክር ቤት በሽብርተኝነት እንዲፈረጁ የውሳኔ ሀሳብ የቀረበባቸው ህወሀትና ፓርላማው በመግለጫው ሸኔ ብሎ የጠራው ቡድን ፈጽመዋቸዋል የተባሉት ድርጊቶች የሽብር ወንጀልን ለመከላከልና ለመቆጣጠር በወጣው አዋጅ ቁጥር 1176/2012 አንቀጽ 3 የተሰጠውን ትርጓሜ ሙሉ በሙሉ ያሟላል ሲሉ የመንግስት ረዳት ተጠሪ ሚኒስትር ዴኤታ አምባሳደር መስፍን ቸርነት ማስረዳታቸውን የፓርላማ መግለጫ አመላክቷል። የውሳኔ ሀሳቡ ዓላማ የሽብርተኛ ቡድንን የፋይናንስ አቋም ማዳከም፣ ሰላማዊ ዜጎች ከድርጅቶቹ ጋር እንዳይተባበሩና ና ለህግ አስከባሪ አካላት ወንጀሉን ለመከላከልና ና ለመቆጣጠር ተጨማሪ አቅም መፍጠር ነው ብለዋል። ሚኒስትር ዴኤታው በተጨማሪም ህወሀት በ2011 ዓ ም የትግራይ ማዕከላዊ ወታደራዊ ኮማንዶ በማለት በህገ ወጥ የታጠቀ ኃይል እንዲደራጅ በስራ አስፈጻሚ ኮሚቴው መወሰኑንም ሚኒስትር ዴኤታው መጥቀሳቸው ተገልጧል። ወታደራዊ ኮማንዶን ለማደራጀት እንዲመች በክልሉ የጸጥታ ቢሮ ስር የኃይል ስምርት ዘርፍ የሚባል አዲስ የስራ ክፍል እንደተዋቀረም በውሳኔ ሀሳቡ ተጠቅሷል። የተደራጀ ወታደራዊ ኃይል የክልል መንግስታት ሊታጠቁት የማይገባውን ሜካናይዝድና የቡድን መሳሪያ ስልጠና በመስጠት ለጦርነት ዝግጁ አድርገዋል ሲሉ አመላክቷል። ወታደራዊ ቡድኑ ታንክ መድፍ፣ አየር መቃወሚያና ሮኬት ሳይታጠቅ እነኚህን መሳሪያዎች የሚያንቀሳቅስና መተኮስ የሚችል የሰው ኃይል ያሰለጥ እንደነበረ በውሳኔ ሀሳቡ ተብራርቷል። በቀረበው የውሳኔ ሀሳብ ላይ የመከረበው ፓርላማ ተወያይቶ ውሳኔ ማሳለፉን የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፉ አረጋግጠዋል። ወያኔ ህርነት ትግራይ ህዋትና ሽኔ በሽብርተኝት እንደተሰየሙ የቀረበው የውሳኔ ሀሳብ በአንድ ታቅቦ በተቀረው የምክር ቤት አባላት በሙሉ ድምፅ ጸድቋል። ሁለቱ ድርጅቶች በሀገርና በህዝብ ላይ የሽብር ተግባራትን በመፈጸም ላይ በመሆናቸው በሽብርተኝነት መፈረጃቸው አግባብ ነው ሲሉ የምክር ቤቱ አባላት ተናግረዋል። መንግስት በትክክል አይቶ ማስተካከያ ሊሰጥ የሚችልበትን አቋም መውሰዱ ተገቢ ነው የሚል እምነት አለኝ። ኢትዮጵያን በበርካታ መንገድ መቀመቅ የከተታት የተደግ ኃይል በህዝቦች በማንነታቸው ምክንያት እንዲፈናቀሉና በማንነታቸው ምክንያት እንዲገደሉ እየወሰነ የሄደው በተለይም ደግሞ ታይቶም ተሰምቶም በማይታወቀው በሀገራችን የዩኒቨርሲቲ ተማሪዎች እንዲታገቱና ዳብዛቸው ጠፍቶ እንዲቀር ያደረገው ኃይል በመከላከያ ክህደት የፈጸመውና በሕይወት እያለ መኪና ያነዳው ኃይል በአሸባሪነት ከመፈረጅም በላይ ሌላ እንዲገባ ተገቢነት ይኖረዋል። የምክር ቤቱ አባላት የሰጡት አስተያየት የተላለፈ ውሳኔ በሌሎች ንጹሐን ዜጎች ላይ ተጽዕኖ እንዳይኖረውና የማስፈራሪያ መሳሪያ እንዳይሆን ጥንቃቄ መደረግ እንዳለበትም አሳስቧል። በረቂቅ ውሳኔ ሀሳብ ውስጥ መካተት ሲኖርባቸው ያልተካተቱ ያሏቸው በወንጀልነት የሚፈረጁ አድራጎቶች አለመካተታቸውን አንስተዋል። በኦሮሚያ ክልል በምዕራብ ጉጂ ዞን እና በደቡብ ክልል በአማሮ ልዩ ወረዳ አዋሴን ቀበሌያት አካባቢ ላለፉት ሶስት ዓመታት ባልሳሳት፣ ዛሬም የቆሜ አይመስለኝም። ንጹሐን ዜጎች እየሞቱ ናቸው ያሉት፣ አርሶ አደሮች እየሞቱ ናቸው ያሉት፣ አባ ገዳዎች እየሞቱ ናቸው ያሉት፣ እናቶች፣ ህጻናት እየሞቱ ናቸው ያሉት፣ ለማስታረቅ በሁለቱ ወገድ ያለው ክፍተት ካለ በህዝብ መካከል ብለው ተሰባስቦ አደባባይ ላይ የተቀመጡ ሽማግሌዎች በጭፍጨፋ የተገደሉበት ሁኔታ ጭምር ነው የተፈጸመ። ስለሆነም ይሄ ጉዳይ በጠቅላይ አቃቤ ሕግ በኩል እየተጣራ ያለ ይመስለኛል። እና ሰነዱ ሙሉ ለማድረግ እንደዚህ አይነት ጎላ ያሉ ነገሮች ቢካተቱ ከዚህ በተጨማሪም በአሸባሪነት የተፈረጁ ድርጅቶች ፈጽሟቸዋል የሚሏቸውን ጥፋቶች ለዓለም አቀፍ ማህበረሰብ ማስገንዘብ ይገባል ስሉ አሳስበዋል። በእነዚህ ጉዳዮች ላይ ጠቅላይ አቃቤ ሕግ ጌዶን ጢሞቶስ ማብራሪያ ሰጥተዋል። ከዓለም አቀፍ የህግ ትብብር ስምምነቶች አልፎ ይሄ ጉዳይ ሰፊ የሆነ የዲፕሎማሲ ስራና ጥረት የሚጠይቅ ነው። እሱንም የሚመለከታቸው የመንግስት አካላት ጋር በመተባበር ለመስራት ጥረት እናደርጋለን። በረቂቅ ውሳኔ ሀሳቡ ላይ ያካተትናቸው እንደ አብነት ለማሳያ የሚሆኑ እነዚህ ድርጅቶች በአዋጅ 1176/2012 ላይ በተቀመጠው መስፈርት መሰረት በአንቀጽ 19 ላይ በተቀመጠው መስፈርት መሰረት ሽብርተኛ ድርጅት ተብሎ የሚያሰይም ተግባር እንደፈጸሙ ለማሳያ የሚሆን እንደ አብነት እንደ ምሳሌ የሚሆን አድርገን ነው ያስቀመጥ ነው። ያደረሱት ጉዳት የፈጸሙት ጥፋት በጣም ከዚህም የባሰ ነው። ፓርላማው በውሳኔ ሸኔ ብሎ የጠራው ቡድን ማንነቱና አድራሻው በዝርዝር ስላልተገለጠ አስተያየታቸውን ለመጠየቅና ለማካተት አልቻልንም። በህወሓት በኩልም በአገሪቱ ሕግ አውጪዎች በአሸባሪነት መፈረጁን ተከትሎ መፈረጁን ተከትሎ ይህ ዘገባ እስከ ተጠናቀረ ድረስ የተሰማ ምላሽ የለም። ለአሜሪካ ድምፅ ራዲዮው ዮናታን ዘብዲዮስ ሀዋሳም ሙታንን ለዘገባው እናመሰግናለን። አድማጮች፣ እየተከታተላችሁት ያላችሁት ጋቢና ቪኦኤን ነው። አብራችሁን ስለሆናችሁ እናመሰግናለን። ቀጣዩ መሰናዷችን የምሽቱን እንግዳችንን ያስተዋውቀናል። ዮርዳኖስ ጉሽ በአዲስ አበባ ዩኒቨርሲቲ የጋዜጠኝነት ትምህርት የተማረች ሲሆን በተለያዩ የብሮድካስትና የህትመት ሚዲያዎች ላይም ሰርታለች። ከትምህርት ቤት ከወጣች በኋላም ልብስ ጥላ የተሰኘ መጽሐፍም አሳትማለች። በአሁኑ ሰዓት ደግሞ ኢትዮጵያን ስኪን ቢዩቲ ሴክሬትስ የተሰኘ የቁንጅና ግብአቶችን የሚያመርት ተቋም የከፈተች ሲሆን ተቋሙ ሙሉ ለሙሉ ከተፈጥሯዊ ግብአቶች የተሰሩና በእጅ የሚሰሩ ምርቶችን ለገበያ ያቀርባል። ዮርዳኖስ ባለፉት ሁለት ዓመታት ጊዜ ውስጥ አብረዋት የሚሰሩ አስራ ሁለት ሰራተኞቿ የራሳቸውን ሱቅ ከፍተው እንዲወጡ በማድረግም ሴቶችን ማብቃት ላይ የራሷን ሚና እ ተጫወተች ትገኛለች ዮርዳኖስ ከባልደረባችን ኤደን ገረመው ጋር የነበራት ቆይታ ዮርዳኖስ ራሷን ከምታስተዋውቅበት ይጀምራል። እኔ ይህን ስራ ከመጀመሬ በፊት ስራዬ ጋዜጠኝነት ነበረ። የተማርኩትም ኮሚኒኬሽን ነው። ኮሚኒኬሽንን አዲስ አበባ ዩኒቨርሲቲ ነው የተማርኩት። ከዛ ደግሞ በሬዲዮ ኢትዮጵያ በኤፍ ኤም አዲስ ዘጠና ሰባት ነጥብ አንድ እንዲሁም ደግሞ በፕሪንቱ ሚዲያ በአዲስ ስታንዳርድ፣ በሪፖርተር ላይ ሰርቻለሁ። ከዛ እነዚህም ስራዎች ከሰራሁን በኋላ ነገሩን ሳየው በመንግስት መንግስት ሚዲያ ላይ ነበርኩኝ። ብዙም አልተመቸኝም፣ አልወደድኩትም ነበር ስለዛ። ከዛ ወጣሁኝ እና የመጀመሪያው መጽሐፌን አሳተምኩ ማለት ነው። መልካም፣ እስቲ ንገሪ። መጽሐፉ ልቡሰ ጥላ ይባላል። ልቡሰ ጥላ እንግዲህ ዘመናዊ ሴቶች ስነ ልቦናና የህይወትን ታሪክ የሚዳስስ መጽሐፍ ነው። ያ መጽሐፍ እንግዲህ ሲታተም እኔ ያልጠበቅኩት ይዘት ነበረው። ልሽ ልጅ ነበር። ብዙም ያን ያህል ለውጥ ይኖረዋል፣ ያን ያህል ነገር ይኖረዋል ብያ አላሰብኩም። ግን በጊዜው በጣም አነጋጋሪ ሆነ። ከአቅሜ በላይ ሆነ ማለት ነው። መጽሐፉ ጸሐፊውን በለጠ። ኮንቴምፖራሪ ኢትዮጵያ ላይ ያለው የፖለቲካ ሂደት ሆነ የሴቶች ስብእና ላይ ነበረ ያተኮረ ማለት ነው። አንዳንዶች የመሪያተን ምግብ መጽሐፍ ይሉታል። እኔ ግን እንደዛ ብያ ላም ነው ግን በሰዓቱ ያየሁትን እንግዲህ አካባቢ የነበሩትን ነገሮች ነው አስተውየ የጻፍኩት ማለት ነው። ፉ የመጽሐፉ ምላሽ ከሀገር እንዳስወጣሽ ነግረሽኛል እና ምን አይነት ምላሽ ነበረ? እንድትወጪ የገፋፋሽ ልቦለድ ነበረ? እንግዲህ አሁን ባለው ሁኔታ በጣም ብዙ ሰዎች የሚወዱት መጽሐፍ ነበረም ነው ትንሽ እኔ በዛ ጊዜ ፌሚኒዝም ያን ያህል አራማጅ አልነበርኩም፣ ግን ሰዎች ዝም ብለው እሳቤዎችን ብቻ አውርተው ወደ ተግባር ሳይወድ ግን አይቻለሁ። ጋዜጠኛ ስትሆኚ ደግሞ ለእነዚህ እይታዎች ክፍት ነሽ። ብዙ ሰዎች ስለ ብዙ ነገር ሲያወሩ አያለሁም። ስለ ጾታ እኩልነት ያወሩልሻል። ግን እውነተኛ ተግባራዊ እይታው ላይ ሲመጣ የጾታ እኩልነት የለም። ስለ ፖሊሲዎች ያወሩሻል። በእውነተኛ እይታው ላይ ሲመጣ ፖሊሲዎቹ የጾታ እኩልነትን ሊያስፈጽሙ ሲሰሩ አታይም። የብሔር እኩልነት ያወሩሻል። በእውነት በእውነት ግን ያንንም የሚያመጣ ነገር ሲያደርጉ አታይም። እና መልሰን መልሰን ያ ዝም ብሎ የሀሳቦችን ብቻ ጥቅል ሀሳቦችን እያነሳን ምንም ለውጥ እንደማያመጡ እርምጃዎችን ስንራመድ ሳይ ነው እንግዲህ እኔ ጻፉት ማለት ነው። ለካ እንደዚህ አይነት ስታሪዎችን ወጣት ሆነች ስታራምጂ የራሳቸው ደግሞ የሆኑ ነገሮች አሉ። የቤተሰብ ጫና አለብሽ፣ የማህበረሰብ ጫና አለብሽ፣ የፖለቲካል ሲስተሙ ጫና አለብሽ። ላንቺ ቀላል ነው፣ ለሌሎች ግን እንደዛ ቀላል አልነበረም። ያ ነው እንግዲህ ስደቱን ያመጣው ማለት ነው። ምክንያቱም መጽሐፉ በመጣበት ጊዜ የመጡትን አተያዮች፣ እሳቤዎች እንዲሁም የመጡትን ውጤቶች መቀበል አልቻልኩም። ከዛ እኔ በነበርኩበት እድገ- ሁኔታ የአእምሮዬን ሆነን ዝግጅት አልነበረኝም፣ የመጡት ነገሮችን የመቀበል ለምሳሌ ከሰዎች የሚሰሚውም ነበረ፣ ከቤተሰቦቼ የመጣ ነገር ነበረ። በእርግጥ የቤተሰቦቼ ነው ያስወጣኝ የነበረውን ሁኔታ አልወደዱትም፣ መጽሐፉንም አልወደዱትም። እና በፈሩበት ጊዜ ከመረጡት ምርጫ አንደኛው እኔም ከሀገርም ማውጣት ነበረ። በዛ ምክንያት እንደወጣ ሆን። ስለዚህ ወደ ስደት ወጣሁኝ። መጀመሪያ አሜሪካ ነው የገባሁትን። አሜሪካ ገብቼ አልወደድኩትም። ሳልወደው ስቀር ወደ አክራ ከጋና

እንጂ ቢሆን ቢሆን ኖሮ ቁጭ ብዬ ድበት ያዋጣኝ ነበር ብዬ አምናለሁ። ጋናን እንዴት አገኘሻት? የንኩርማን ሀገር ብዙዎች ይወዷታል እና አንቺ እንዴት አየሻት? እዛ የነበረው ቆይታሽ ምን ይመስል ነበር? ጋና ለእኔ እንግዲህ አንድ አፍሪካ ሀገር አለ ወይ ደግሞ መሆን አለባት ብዬ ከማምናቸው ሀገሮች አንደኛዋ ነች። ምክንያቱም የማንነትና ከየት መጣሽ ጥያቄ አይደለም ያለው ጋና ነው። ጋና ላይ ሰርተሽ ጥረሽ ጥረሽ ቢ የሚለው ነው። ያ ትልቅ ለኔ አይኔን የገለጸልኝ ነገር ነበረ። ሌላ ደግሞ ምንደርሽ የኒኮማ አገር ስትይ ማለት ነው እያንዳንዱ ጋንያን በቀን አገሪቷ ውስጥ እየተፈጸመ ያለውን የተፈጸመውን ነገር በደንብ አብሎቶ የሚረዳበት የትምህርት ደረጃ አለው። ስለዚህ ሰዎች ተምረው ጥረው ግረው ኑሩ የሚልበት ሀገር ነው የተፈጠረው ነው ዝም ብለሽ ስታዩ ቀላል ከኒኩርማ አንድ የምትማሪው ነገር ማለት ነው። አገሪቷን ከታች ወደ ላይ ሰርቷት ነው የሄደው። እዛ ከነበረሽ ቆይታ ምን ምን ነገሮችን ተማርሽ? ጋና ውስጥ ምን ያህል ጊዜ ቆየሽ? ጥቂት በይኝ ስለሱ። ጋና ውስጥ እንግዲህ ቆየ አስር ዓመት ነው። ጋና እንደገባሁኝ ማናችንም ሴት እንደምናደርገው እንግዲህ አንድ ሀገር ለመልመት የት ነው ጸጉር ቤት ነው የምንሄደው ማለት ነው። ሴት ስትሚ ጸጉር ቤት የማናችንም መሬት ነው የትም ሀገር ላይ እና ጉርቤት በሚሄድበት ጊዜ ምን አየው መሰለሽ የዳኒያን ሴቶች በጣም ወዛም ቆዳ እንዳላቸውና ብጉር በጣም እንደሚያስቸግራቸው አየ። አሁን በጋዜጠኝነቱ ልገፋ አልቻልኩም፣ አልችልምም። እንግሊዘኛ ነው ተቋንቋቸው። ያን ነ እንግሊዘኛ አቅም የለኝም። አዲስ ሀገር ነኝ። ሲስተም የለኝም። ፈፎር ሲስተም የለኝም። ገንዘብም እንደዛው ስለዚህ ክሬቲቭ መሆን ነበረብኝ። ግን ና አይኔ ክፍት ነበረ፣ ምን ላረግ እችላለሁ ለሚለው ማለት ነው። እዛ ጸጉር ቤት ላይ ተመላልሽ ታይ። ብዙ ብር በቃ ይሄ ያጠፋል ሲባሉ ይሄን ይወስዳሉ፣ ይሄን ያጠፋል ሲባሉ ይወስዳሉ። እዛ እዛው ስንነጋገር ሰው ወዳለሁ፣ ሰው ግባባለሁ። ስናወራ ምን እኔ አገሬ ላይ ፓውደር አለ፣ ይህን ማጥፋት የሚችል በአመጣት ገጅኛላችሁ ወይ አልኩኝ። ስላቸው ያጥፋንን እንጂ ካጠፋንን የማንገዛበት ምንም ምክንያት የለም አሉ ማለት ነው። ብቻ ያጥፋ። አሁን እንግዲህ እንዳልኩሽ ከአዲስ አበባ የት ነው የሄድኩት? ሚያሳ ነው እና ሻባ ማየል ነበረ ያለኝ ትልቅ አች ነፃ ትኬት ነበረ። ነፃ ትኬት ና መቶ ዶላር ይዤ መጥቼ እኛ ሀገር እንግዲህ ፍሩጅ ጨፊል ታውቂያለሽ፣ ምስራቅ አካባቢ ሶሻል ማስክ ነው። ብቻ ሀያ አምስት ኪሎ ጭሜ ሄድኩኝ። ቀሲል፣ የሀረሩ ማለት ሀያ አምስት ኪሎ የሀረሩን ሀያ አምስት ኪሎ ጭኝ ሄድኩኝ። ኪሎን በጣም በብዙ ብር ሸጥኩት ማለት ነው። የኔ ንግድ ጅማሬ ያ ነው። ሀያ አምስት ኪሎን በሽንት ሰጥሹ። ሀያ አምስቱ ሀያ አምስቱን እንግዲህ አራት እጥፍ አደረኩኝ። በዛ ዛ ተመልሼ እንደገና ሀምሳ ኪሎ አደረኩኝ። እንግዲህ ብር ማየት ጀመርኩ። ብር መልመድ ጀመርኩኝ። ሀምሳ ኪሎ ታደርግም፣ ሌላ ነገር ተፈጠረ። ምንድን ነው? ለእኔ ብቻ የሚሄድበት የሰፈር ጸጉር ቤት ያሉ ገዥዎች ሀምሳ ኪሎን ሊጨርሱት አልቻሉ፣ አይችሉም። ይህ ምን ማድረግ ነበረብኝ? ከተማዋን በቦርሳዊ ዱቄቱ ጊዜ እየዞርኩኝ መሸጥ ነበረብኝ። አድማጮች፣ ከዮርዳኖስ ጉሽ ጋር የነበረን ቆይታ ለዛሬ እዚህ ላይ እናቆማለን። በነገው ምሽት ተከታዩን ክፍል ይዤላችሁ እመለሳለሁ። ኤደን ገረመው ከዋሽንግተን ዲሲ ዜና እንግዳዋን ዮርዳኖስ ጉሽን እናመሰግናለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። ቀጣዩ ዘገባችን በድሬዳዋ ለጋሀሬ የተባለ ሰፈር ዛሬ ንጋት አስር ሰዓት ላይ የጣለ ዝናብ ባስከተለው ጎርፍ ቤቶች ፈርሰው የሶስት ሰዎች ህይወት ማለፉን የድሬዳዋ አስተዳደር አስታውቋል። ለጎርፍ ተጓላጭ የሆኑ ሌሎች አካባቢው ነዋሪዎች ከቦታው ተነስተው ወደ ጊዜያዊ ማቆያ ይዘዋወራሉ ተብሏል። በጎርፍ አደጋ የሰው ህይወት ሲያልፍ በአራት ቀን ውስጥ ለሁለተኛ ጊዜ ነው። አዲስ ቸኮል ተጨማሪ አለው። በድሬዳዋ አስተዳደር ከሌሊቱ ዘጠኝ ሰዓት ጀምሮ የዘነበ ከባድ ዝናብ አስር ሰዓት ገደማ የመኖሪያ ቤቶችን አፍርሶ በሰህይወት ላይ ጉዳት ማድረሱን የ08 ቀበሌ ሊቀመንበር አቶ አዩብ አብዲ አስታውቀዋል። ሚያዝያ 2728 አጥቢያ ከንጋቱ 10 ሰዓት ጀምሮ በጣለው ከባድ ዝናብ ምክንያት በለጋ ሀሬ ቀበሌ 08 ቀጠና 1 መንደር 6 በሚባል አንድ ቤት በመፍረሱ እዛ ውስጥ ያሉ ቤተሰቦች ሶስት ህጻናት እድሜያቸው ከ15 ዓመት በታች የሆኑ የአንድ ቤተሰብ ልጆች እንደሞቱ አይተናል። እኛም በሰዓቱ እዛ በመድረስ እየጣለ ካለው ከባድ ዝናብ አንጻር ልጆቹን እንዲተርፉ ተረባርበን ነበር። ነገር ግን ያው የፈጣሪ ስራ ሆኖ ሶስቱ አልፈዋል። ከደረሰው ሞት ባሻገር ሁለት ሰዎች ላይ ከባድ የአካል ጉዳትና በአንድ ሰው ላይ ቀላል አካል ጉዳት መድረሱን ነው ያገኘነው መረጃ የሚያመለክተው። በሟቾቹ ቀብር ላይ የተገኙት ምክትል ከንቲባ ከድር ጀዋር አደጋው የደረሰው የጎርፍ መፋሳሻ ላይ በመሆኑና ዝናቡም እስከ ግንቦት መጨረሻ ቀጣይነት ሊኖረው ስለሚችል ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉ መክረዋል። እኔ አሁን ምለው አንደኛ ጫፍ ላይ ያሉት የጎርፍ አካባቢ ላይ ያሉ ቦታዎች ላይ ሁሉንም ስንጎበኝ ነበርና ግን ቅድመ ጥንቃቄ ማድረግ አለባቸው። እስከ ግንቦት ሰላሳ ይሄዳል። በሜትሮሎጂ መሰረት ማህበረሰቡ ደግሞ ጥንቃቄ ማድረግ አለበት። በተለይ ዝናቦቹ የሚጥላቸው ጎርፎች ኃይለኛም ስለሆኑ ማህበረሰቡም ተረባርቦ መነጋገር መቻል አለባቸው። ዛሬ ንጋት ላይ ከደረሱ አደጋ የተረፉት የአካባቢው ነዋሪ ወይዘሮ ዛህራ አደም የሚኖሩበት አካባቢ ለአደጋ ተጋላጭ እንደሆነ ቢያውቅም አማራጭ ስለሌላቸው ብቻ እዛ ቦታ እየኖሩ መሆኑን ተናግረዋል። ኑ ጎዱ በከ ደብነ ሮቡ አለ ደይሲና መነ እንቀብኑ ከን ከሰኙ ነ ከሰኙ ኑረ ይገ ጀ እያና በከ እንቀብኑ መንግስቲን በከ ት አጎቱ አካታ ኑ ምነ በከ ደባፍ ጋረ ጎተገሌ መነ ልረጃራ አሱማኑ ላን ደ ራ ደ ላ ል በአካባቢው ነዋሪነታችን መንግስትን የምንጠይቀው በተጨናነቀ እና ለኑሮ አስቸጋሪ በሆነ ቦታ ስለምንኖር መንግስት አፋጣኝ መፍትሄ እንዲፈልግልን ነው። እዚህ አንዱ በአንዱ ላይ እርስ በርስ ተፋፍገን የምንኖረው አማራጭ ስላጣን ነው። ለችግር ሊያጋለጥ እንደሚችል እናውቃለን ብለዋል። ያስተዳደሩ የአደጋ ስጋት ስራ አመራር ኮሚሽን ማስተባበሪያ ጽህፈት ቤት ኃላፊ አቶ አርቢቡ በበኩላቸው ጎርፉ ቀጣይነት ስለሚኖረው ከቀበሌ አስተዳደሩ ጋር በመመካከር ሌሎች የጎርፍ ተጋላጮች በ08 ቀበሌ ወጣት ማዕከል በጊዜያዊነት እንዲጠለሉ እንደሚደረግ ነው ያስታወቁት። አሁን አንድ ቲም አዋቅረና ከቀበሌ 08 የተውጣጠ አንድ አመራርና የአደጋ ስጋት ስራ አመራር አንድ ቲም አለ። ሁለቱን በማቀናጀት እዚህ ተጋላጭ የሆኑ አካባቢዎችን ሁሉ ማለት ለአደጋው ተጋላጭ የሆኑት ሁሉ ዝርዝር ይወሰዳል። እነዚህ ሰዎች ሊስታቸው ከተወሰደ በኋላ የቀበሌ ዜሮ ስምንት ወጣት ማዕከል ላይ ለማሳረፍ እንፈልጋለን ነው። ለእነዚህም ደግሞ አሁን ዝናቡ ይቀጥላል ተብሎ የሚታሰበው ከሚያዝያ አጋማሽ እስከ ግንቦት ሰላሳ ድረስ ነው። ስለዚህ አሁን ይሄ የዝናቡ ሁኔታ ሲቀንስ ድረስ ሙሉ ለሙሉ ቀበሌ ዜሮ ስምንት ወጣት ማዕከል ላይ የሚሆንበት ሁኔታ ነው የሚኖረው። ዘንድሮ ከመጠን ያለፈ ዝናብ እንደሚኖር ታውቆ የቅድመ ዝግጅት ስራ ሲሰራ እንደነበር ያስታውሱት አቶ አርቢ በዚህም የተደፈኑ ቱቦዎችን የመክፈት የውሃ መፋሰሻዎችን የማስከፈት ስራና ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርጉ ቅስቀሳ ሲደረግ እንደነበር አስታውሰዋል። ሆኖም ህገወጥ ግንባታዎች በተለይም በውሃ መፋሰሻ መስመሮች ላይ የተገነቡ ቤቶች እንቅፋት እንደሆኑ ነው የተናገሩት። አቶ አርቢ ከሁለት ሳምንት አስቀድሞ በድሬዳዋ ጎርፍ ሊከተል እንደሚችል በአስተዳደሩ መገናኛ ብዙሀንና በድምፅ ማጉያ ጭምር ቅስቀሳ ይደረግ እንደነበር ፖሊስ አስታውቋል። ሆኖም በአራት ቀን ውስጥ ሁለት ጊዜ በደረሰ አደጋ በአጠቃላይ የአስራ ሁለት ሰዎች ህይወት አልፏል። በተያያዘ ዜና በአስተዳደሩ መልካ ጀብዱ ቀበሌ በኢትዮ ጅቡቲ ምድር ባቡር ሰራተኞች ላይ በጣለው መብረቅ አንድ ሰው ሞቱ፣ አንድ ሰው ላይ የአካል ጉዳት መድረሱን የአስተዳደሩ ፖሊስ ኮሚሽን የለውጥ ስራዎችና ህዝብ ግንኙነት ዳይሬክተር የሆኑት ኮማንደር ገመቹ ካች አስታውቀዋል። የሞትና አካል ጉዳቱ መንስኤ መብረቅ መሆኑ በህክምና መረጋገጡ ነው ኮማንደሩ ያስታወቁት። የአየር ንብረት ትንቢያው ዝናቡ እስከ ግንቦት መጨረሻ ድረስ እንደሚቀጥል ያመለከታል ያሉት ኮማንደሩ ህብረተሰቡም አስፈላጊውን ጥንቃቄ እንዲያደርግ መክረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ዘገባችን ወደ ህንድ ይወስደናል። በኮቪድ-19 የሚሰቃዩ ዘመዶቻቸውን የኦክስጅን ቋት ለመሙላት ህንዳውያን በሚለፉበት በአሁኑ ሰዓት በቫይረሱ የሚረግፉ ሰዎች ምክንያት ህንድ ኒውደልሂ ውስጥ የሚገኙ ማቃጠያ ስፍራዎች በሬሳ ተጨናንቀዋል። ህንድ ከቫይረሱ ጋር የገባቸውን ትግል የሚያስቃኘውን የማርያም አዲያሎን ዘገባ ሀብታሙ ስዩም ያሰማናል። የቀበር አስፈጻሚዎች ሬሳዎችን ለማቃጠል እየተሰናዱ የቤተሰብ አባላት ውዶቻቸውን ለመጨረሻ ጊዜ እየተሰናበቱ ነው። እስከ ትናንት ረቡዕ ድረስ ህንድ ውስጥ ኮቪድ-19 226 ሺህ ሰዎችን ገድለዋል። በቫይረሱ የተያዙ ሰዎች 26 ሚሊዮንን አልፈዋል። ቫይረሱ እየተስፋፋ ቢሆንም ያለው የኦክስጂን አቅርቦት አነስተኛ ነው። አክሻይ የቤተሰቡ አባል በቫይረሱ ተጠቅቶበታል። I am here to get a እዚህ የተገኘሁት ለቤተሰቤ አባል የሚሆን ሲሊንደር በኦክሲጂን ለማስሞላት ነው። ከንጋቱ 11 ሰዓት ጀምሮ እዚህ ነበርኩ። ሰዎች እየተንገላቱ ቢሆንም እስካሁን ድረስ ምንም አልተደረገም። ብዙዎቹ ተስፋ ቆርጠው ቢመለሱም እኔ ግን በዚያ የሚያስፈልገውን እንደማገኝ ተስፋ አድርጌያለሁ። ሻናዋዝም በበኩሉ ያየውን እንግልት እንዲያጋራል ከትናንት ሌሊት ዐሥር ሰዓት ጀምሮ እየጠበቅኩ እገኛለሁ። አንድ ምሽትና ቀን አልፈዋል። ሐምሳ ያክል ሲሊንደሮች ይሰራጫሉ ብለውን ነበር። መቶ ሰነዶችን ተመልክተው ዘጠናውን ውድቅ አድርገዋል። አስሩን ብቻ ነው የተቀበሉት። የሚያስፈልጉት ሰነዶች የኮቪድ ምርመራው፣ ርቀት፣ የቅርብ ጊዜ ሐኪም ትዕዛዝ እንዲሁም መታወቂያ ናቸው። ረብዕ ዕለት የህንድ ከፍተኛ ፍርድ ቤት መንግስት የደልሂ ሆስፒታሎች የሚፈልጉትን የኦክስጂን ፍላጎት እንዴት ማሟላት እንደሚችል እቅድ እንዲያስገባ አዟል። አንድ ከፍተኛ የሳይንስ አማካሪ የአሁኑ ከተገታ በኋላ ከዚህም የባሰ የቫይረስ ስርጭት ማዕበል ሊመጣ እንደሚችል የህንድን መንግስት አስጠንቅቀዋል። አማካሪው ኬቪጄ ራግሃቫን ይህንን ይላሉ ስ ስ እንደ ቫይረሱ ስርጭት ከፍተኛነት ሶስተኛው ምዕራፍ አይቀሬ ነው። በየትኛው ወቅት ሊከሰት እንደሚችል ግን ግልጽ አይደለም። ጭማሪ ያሳያል በሚል ተስፋ እናደርጋለን። ለአዲሱ ማዕበል መዘጋጀት አለብን። ሰዎች ለክትባት እየተሰለፉ በሚገኙበት በአሁኑ ሰዓት 1.4 ቢሊየን ዜጎች የሚኖሩባት ህንድ መከተብ የቻለችው 160 ሚሊዮኑን ብቻ ነው። የክትባቱን ሂደት ለማሳደግ የተወሰዱ እርምጃዎች በአቅርቦት ችግር ምክንያት ተስተጓጉሏል። እንደፊቱ መሰሽኝ መቀርሽኝ جديد ما في <applause> طول የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳችሁ በምሽት ስመኝሽ የቆየነን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት። matar ershin sarao matar kunti ga delansos alferlene erana polo do tenha que dar chii yenener shiyankuru pensas se de nichi pensas se de nichi pensas se de nichi endi ma ke ershi he